the የአልጄሪያ መንግስት በተለይ ከሰሃራ በታች ከሆኑ የአፍሪካ ሀገሮች በብዙ ሺዎች የሚቆጠሩ ስደተኞች ማባረሩን እንዲያቆም የተባበሩት መንግስታት የሰብአዊ መብቶች ቢሮ ጥሪ አስተላልፏል። በአልጄሪያ መንግስት እየተወሰደ ያለውን እርምጃም ዓለም አቀፉን የሰብአዊ መብቶች ሕግ የጣሰ ነው ሲል ያወግዛል። ሊሳ ሽላይን ከጄኔቫ ዘገባ ልካ ሰሎሞን ክፍሌ አቅርቧል። በዓለሙ ድርጅት የሰብአዊ መብቶች ሪፖርት መሠረት የአልጄሪያ ባለስልጣናት ከየካቲት አንድ እስከ ሚያዝያ ዐሥራ አንድ ቀን ሁለት ሺ ዐሥር ዓመተ ምሕረት ድረስ ባለው የአንድ ወር ጊዜ ውስጥ በኦራን በዱራና በቡፋሪክ ከተሞች በሚኖሩ የአፍሪካ ስደተኞች ላይ በትንሹ ስድስት ጊዜ ከበባ አካሂደዋል። ከሳሕራ በታች ካሉ የአፍሪቃ ሀገሮች በመጡ ስደተኞች ላይ ወረራዎቹ በአብዛኛው የተካሄዱት ደግሞ የህንፃና መንገድ ግንባታ ስራዎች በሚከናወኑባቸው ቦታዎች ላይ መሆኑን የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይዋ ራቪና ሻምዳሳኒ ተናግረዋል። ሻምዳሳኒ ለአሜሪካ ድምፅ ሲናገሩ ስደተኞችን በጅምላ እያፈሱ ከሀገር ማባረር ያለበት ችግር የግለሰቦቹን ሁኔታ በትክክል ሳይረዱ የሚወሰድ እርምጃ በመሆኑ ላይ ነው ብለዋል። እንደተነገረን ሰዎች ብዙ ጊዜ እየተያዙ የሚታሰሩት ሰነዶቻቸው እንኳን ሳይታዩ ነው። የስራ ባልደረቦች ኒዤር ውስጥ ካነጋገሯቸው ሀያ አምስት ስደተኞች አንዷ ብቻ ናት ፓስፖርቷ ታይቶ የተለቀቀችው። ሌሎቹ ግን በአረበኛ ቋንቋ በተዘጋጀ ሰነድ ላይ የጣት አሻራዎቻቸውን እንዲያሳርፉ ተደርጓል። አብዛኞቹ ፈራሚዎች አረበኛ አይናገሩም። የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይዋ ራቪና ሻምዳሳኒ አክለውም አብዛኞቹ ፍልሰተኞች እየታፈሱ ወደ ሀገራቸው ሲባረሩ ንብረቶቻቸውን እንዲይዙ አይፈቀድላቸውም። ለአመታት ደክመው ያፈሩትን ንብረት በሙሉ ጥለው እንዲወጡ ይገደዳሉ ብለዋል። አንዳንድ ስደተኞች እንዲያውም እየተዋከቡ በአስቸኳይ ወደ ኒጀር እንዲተላለፉ ይደረጋሉ ሲሉም አስረድተዋል። ሌሎች ከሰብአዊ አያያዝ ውጭ በሆነና በአስከፊ ሁኔታ በወታደራዊ ጦር ሰፈሮች ውስጥ እንዲቆዩ ይደረጋሉ ሲሉም ቃል አቀባይዋ ተናግረዋል። ከኒጀር የመጡ ስደተኞች ኒጀር ወደሚገኘው ወደ አጋዴዝ የሚዛወሩት በአውቶቡስ ከተሸኙ በኋላ ነው። ሌሎች በትልልቅ ካሚዮኖች ታጭቀው ይጓጓዙና ድንበራቸው ላይ ሲደርሱ ተራግፈው በረሃ ውስጥ ለሰዓታት ይቆያሉ። ሌላ የሰማነው የምስክርነት ቃል እዚያው አልጄሪያ ውስጥ ለመቅረት የወሰኑ ደግሞ የሚኖሩት ለሕይወታቸው እጅግ በመፍራት ነው። የተባበሩት መንግሥታት የሰብአዊ መብቶች ቢሮ ተቆጣጣሪዎች የአልጄሪያ መንግስት እየወሰደ ባለው በዚህ የጅምላ ማባረር በእጅጉ አዝነዋል ሲሉ ራቪና ሻምዳሳኒ ተናግረዋል። ሌሎች መንግሥታትም ፍልሰተኞችን ለማባረር የሚሰጧቸው ምክንያቶች ከጸጥታ ጋር በተያያዘ መሆኑን ይናገራሉ ብለዋል። ባለም አቀፉ የሰብአዊ መብቶች ሕግ መሠረት ፍልሰተኞች ለጅምላ እስራት መዳረግ የለባቸውም። ንብረቶቻቸውን ሊቀሙ ወይም ሕጋዊ ሰነድ ሊነፈጉ አይገባም። ስደተኞች ወደ ሀገራቸው እንዲመለሱ ሲደረግም ደህንነታቸው በተረጋገጠበትና ሰብአዊ ክብራቸው በተጠበቀበት መንገድ ሊሆን እንደሚገባ ዓለም አቀፉ የሰብአዊ መብቶች ሕግ ይደነግጋል።